ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ትንበያ አደርጋለሁ በየትኛውም ፎ በየትኛውም ሚንስ ኦፍ ኮሚዩኒኬሽን ፌስቡክም ይሁን ማይክሮፎን ይዞም ህዝብ ውስጥ ገብቶም ይሁን ክልክል ነው። ህጉ በአንቀጽ አስቀምጧል። ወንጀል ነው። የኢትዮጵያ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በትናንትናው ዕለት ከሰጡት የተወሰደ ነው። አሁን በየክፍለ ሀገሩ ያሉ አባሎቻችንና እጩዎቹ እየተደበደቡ ከቤታቸው እየተሳደዱ፣ ታዛቢዎቻቸው እየተደበደቡ ቤታቸው በካድሬዎች ተከቦ ስላለ ይህንን አስመልክቶ መግለጫ ለመስጠት ነበረ የፈለግ ነው። የመኢአድ ሊቀመንበር አቶ አበባው ማሀሪ ናቸው። የሁለቱንም ዘገባዎች ዝርዝር በዕለቱ አብይ ርዕስ እንመለከታለን። በሁከት በታመሰችው በየመን የሚኖሩ አምስት ኢትዮጵያውያን በሳውዲ አረቢያ በሚመራው ህብረት የአየር ጥቃት መገደላቸውን የኢትዮጵያ መንግስት ተናገረ። የሶማሊያው ጽንፈኛ እስላማዊ ቡድን አልሻባብ ተዋጊዎች ትናንት ሐሙስ ሌሊት በሰሜን ምስራቅ ኬንያ አንድ መንደር ላይ ጥቃት መክፈታቸውን የኬንያ ባለስልጣናት ገለጡ። የሚሉት ደግሞ ከርዕሰ ወሬዎች ውስጥ ናቸው። ሌሎች በርከት ያሉ ዘገባዎችና የስልክ አስተያየቶቻችሁን አክለን የአርብ ግንቦት 14 2007 ዓ ም ተረኛ አስተናጋጆች አሉ ከበደና አዲሱ አበበንን አቀናባሪያችን ቴሌላይም ባክ ስርጭት መሐንዲሳችን ሊና ስሪምኮስ ነው። እስከ ምሽቱ አራት ሰዓት አብረን እናመሻለን። በቅድሚያ የሰዓቱን የዓለም ዜና ነው። በሁከት በታመሰችው የመን የሚኖሩ አምስት ኢትዮጵያውያን በሳውዲ አረቢያ በሚመራው ህብረት የአየር ጥቃት መገደላቸውን የኢትዮጵያ መንግስት አስታውቋል። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ሬድዋን ሁሴን ስለ ጉዳዩ ሳውዲ አረቢያ ማብራሪያ እንድትሰጥ ሲሉ መናገራቸውን የኢትዮጵያ ቴሌቪዥን ዘግቧል። ኢትዮጵያኑ የመን ውስጥ ለውጭ ዜጎች በተዘጋጀ መጠለያ ካምፕ አቅራቢያ መገደላቸውን አስታውሰው ሐዘናቸውንም ገልጠዋል። በደረሰን ሌላ ዜና ሳውዲ አረቢያ ትናንት ድሬዳዋ አቅራቢያ በሚገኘው ሃይጃ ክፍለ ሀገር ማይዲ ከተማ አንድ ዓለም አቀፍ የረድኤት መስሪያ ቤት ጽህፈት ቤት ላይ በደረሰ የአዳፍኔና የአየር ድብደባ አምስት ኢትዮጵያውያን መገደላቸውንና ሌሎች አስር ስደተኞች መቁሰላቸውን አንድ የአካባቢው ባለስልጣን መናገራቸው ተገልጧል ሀይጅ ክፍለ ሀገር ሳውዲ መራሹ ህብረት ላለፉት ስምንት ሳምንታት የአየር ድብደባ ሲያካሂድ የነበረው የውጤ ሽምቅ ተዋጊ ቡድን ጠንካራ ይዞታ መሆኑ ይታወቃል የሳውዲ ቃል አቀባይ ጄኔራል አህመድ አሲሬ ሳውዲ በዚህ ጥቃት እጇ የለበትም በማለት አስተባብለዋል የውጤዎች ስራ ነውም ይላሉ ከእሁዱ የኢትዮጵያ ምርጫ በፊት ባሉት የምረጡኝ ዘመቻዎች ከፍተኛው ክባና በትራው ዜጋ ላይ ሰፊ የሰብአዊ መብት ጥሰቶች እየተፈጸሙ መሆናቸውን አምነስቲ ኢንተርናሽናል አስታወቀ። ይህን የአምነስቲ መግለጫ ወደ ኋላ ላይ በዝርዝር እናቀርባለን። የሶማሊያው ጽንፈኛ እስላማዊ ቡድን የአልሻባብ ተዋጊዎች ትናንት ሐሙስ ሌሊት በሰሜን ምስራቅ ኬንያ አንድ መንደር ላይ ጥቃት መክፈታቸውን የኬንያ ባለሥልጣናት ገለጡ። የኬንያ ጸጥታ ኃይሎች ለአጭር ጊዜ በተካሄደ ውጊያ መክተው የመለሷቸው መሆኑንም ባለሥልጣናቱ አስታውቀዋል። መሐመድ ዩሱፍ ከናይሮቢ ለቪኦኤ ያስተላለፈውን ዘገባ ቆንጅታ እየታቀርባለች የጋሪ ሰዋ ትንሽ መንደር ላይ የተሰነዘረውን ጥቃት አክሽፈናል ሲል የኬንያ የሀገር አስተዳደር ሚኒስቴር ዛሬ ባወጣው መግለጫ አስታውቋል። የሚኒስቴሩ ቃል አቀባይ ሞንዳን ጆካ አልሸባቦች እንደሆኑ የሚጠረጠሩ ተዋጊዎች ሊጂራ ውስጥ የምትገኘውን መንደር ሊወሩ ሞክረው ነበር። ህዝቡ ለጸጥታ ኃይሎች አስታወቀ። ሰው ላይ ጉዳት እንዳይደርስ ፈጥነን እርምጃ ወሰድን፣ ሲሉ ነው የተሰሙት። አጥቂዎቹ በአካባቢው ለአምስት ቀናት ያህል እንደነበሩ የኬንያ መገናኛ ብዙሀን ዘግበዋል። ከጸጥታ ኃይሎች ጋር ከተካሄደው ውጊያም በኋላ አጥቂዎቹ አሁንም በአካባቢው እንዳሉና ሌላ ጥቃት ለማድረስ እያቀዱም ሊሆን ይችላል በማለት እማኞችና የመንደሩ ነዋሪዎች ይናገራሉ። የአገር ደህንነት ሚኒስቴሩ ቃል አቀባይ ኃይሎቻችን ህዝቡን ለመጠበቅ ዝግጁ ናቸው ይላሉ። የጸጥታ ኃይሎቻችን በስፍራው አሉ። አሁን ያሉበትን ቦታ ለመናገር ዝርዝሩ የለንም ሲሉ ነው የተሰሙት። ጽንፈኞቹ የጸጥታ ኃይሎች መግባታቸውን ሲያውቁ ህዝቡ መሀል ገብተው ተደባልቀዋል። አካባቢውን ስለሚያውቁት ህዝቡ መሀል ሊደበቁ ይሞክሩ ይሆናል ሲሉም ቃል አቀባዩ ተናግረዋል። ማክሰኞ እለትም የአልሸባብ ተዋጊዎች በአቅራቢያው ያለ አንድ መንደር የሚገኝ መስጊድ ወረው ስብከት ማካሄዳቸውና የመንግስት ሰራተኞችና የጸጥታ አባላትንም ጭምር ስም ዝርዝር አንብበዋል። አልሸባብ የሶማሊያን መንግስት የሚረዱት የኬንያ ወታደሮች እስካልወጡ ድረስ ጥቃታችንን እንቀጥላለን ሲል መዛቱ የሚዘነጋ አይደለም። ታንዛኒያ የሚገኙ ሀያ ዘጠኝ የቡሩንዲ ስደተኞች በኮሌራ ወረርሽኝ መጠቃታቸው ተሰማ። ቡሩንዲያውያን ስደተኞች ወደ ታንዛኒያ የኮበለሉት በዚያች ሀገር ያለውን ፖለቲካዊ አመጽና አለመረጋጋት ሽሽት መሆኑ ይታወቃል። የተባበሩት መንግስታት የስደተኞች መስሪያ ቤት ዛሬ አርብ እንዳረጋገጠው ታንጋኔ ከሐይቅ አጠገብ ባለው ካጉንካ አካባቢ በደረሰውና ሶስት መቶ ሰዎችን በገደለው በዚሁ ወረርሽኝ ሁለት የታንዛኒያ ዜጎች ሞተዋል። ወረርሽኙን ለማቆም ባለስልጣናት ንጹህ የመጠጥ ውሃ መድኃኒትና ሌሎች አስፈላጊ ነገሮችን እያቀረቡ መሆናቸው ታውቋል። የበንዴ እንዳለ ቡሩንዲ ዋና ከተማ የሚካሄደው ጸረ መንግሥት ተቃውሞ ዛሬም እንደቀጠለ ነው። ሰላማዊ ሰልፈኛው ዋና ከተማ ቡጁምቡራ ውስጥ ሊከትም ሞክሮ በፖሊስ መታገዱን የቪኦኤ ማዕከላዊ አፍሪካ አገልግሎት ዘግቧል። ትናንት ሙስ ከተማዋ ውስጥ በተደረገው ጸረ መንግሥት ሰላማዊ ሰልፍ ሁለት ተቃዋሚዎች መሞታቸውን የቡሩንዲው ቀይ መስቀል አስታውቋል። ፕሬዚዳንቱ ፒየር ንክሩንዚዛ ለሶስተኛ ጊዜ እወዳደራለሁ በማለታቸው በፖሊሶችና በተቃዋሚዎች መካከል ለወር ያህል የዘለቀ ውዝግብ እየተካሄደ ተቃውሞውም እንደቀጠለ መሆኑ ይታወቃል። እስላማዊ ሽምቅ ተዋጊዎች የሰሜን ሶሪያ ጥቃታቸውን እያጠናከሩ ይዞታቸውንም እያሰፉ መሆናቸው ተዘገበ። አንድ የመንግስት ወታደሮች ለሳምንታት ተይዘው የሚገኙበት ሆስፒታልንም ተቆጣጥረዋል። የሎንዶኑ የሶሪያ ሰብአዊ መብት ጠባቂ ቡድን እንደገለጠው ከአልቃይዳ ጋር ግንኙነት ያለው አልኑስራ ግንባር ጅር አልሸሁር ውስጥ የሚገኘውን ይህንኑ ሆስፒታል መቶ በመቶ ተቆጣጥሮታል። በዚህ ሆስፒታል ውስጥ አያሌ የመንግስት ወታደሮችና ሌሎችም ካለፈው የሚያዝያ ወር አንስቶ ታግተው ይገኛሉ። ምንም እንኳን አማጺ ቡድን ኑስራ በትዊተር መልእክቱ ወታደሮቹ በስር ነው የሚገኙት ቢልም የወደፊት እጣፈንታቸው ግን አይታወቅም። ፕሬዚዳንት በሽር አልአሳድ ወታደሮቻቸው ከቅርብ ጊዜ ወዲህ በእስላማዊ ነውጠኛ ቡድን ኃይሎች ክፉኛ ሽንፈት እየደረሰባቸው መሆኑ ይታወቃል። ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን የምሽቱን ዜና ነው የምትከታተሉት አድማጮቻችን። ምስራቅ ሳውዲ አረቢያ ውስጥ በሚገኝ አንድ መስጂድ ላይ ዛሬ አርብ የደረሰ የአጥፍቶ ጠፊ ፍንዳታ ከ24 ሰዎች በላይ ገድሏል። ፍንዳታው የደረሰው በአብዛኛው የሱኒ ሙስሊሞች መኖሪያ አካባቢ በሆነውና ቋጢፍ ከተማ ውስጥ በሚገኘው ኢማም አሊ መስጊድ ውስጥ ከሰዓት በኋላው ጸሎት በሚካሄድበት ወቅት መሆኑም ታውቋል። መንግስታዊው የሳውዲ መገናኛ አውታርም የፍንዳታውን መድረስ አረጋግጧል። ለጥቃቱ ኃላፊነት የወሰደ ወገንም ሆነ የሟቾችን ቁጥር ያረጋገጠ መረጃ አልተገኘም። ከዚህ ሌላ በዛሬው ዕለት እስላማዊ ቡድን የመን ዋና ከተማ ሳና ውስጥ በሚገኝ የሻይቶች መስጊድ ላይ ለደረሰውና ወደ 24 ሰዎች ለሞቱበት የቦምብ ጥቃት ኃላፊነት መውሰዱን አስታውቋል። የዩክራይን ኃይሎች የመንግስቱ ሚሊሻዎችና ጸረ መንግስት ተገንጣዮች ዩክራይን ውስጥ መጠነ ሰፊና ተደጋጋሚ ወከባ እንዲሁም የሰብአዊ መብት ጥሰቶችን እንደሚፈጽሙ ከበቂ በላይ መረጃ አለኝ ሲል አምነስቲ ኢንተርናሽናል አስታወቀ። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ከተገንጣዮችም ሆነ ከመንግስት ደጋፊዎች በኩል የተማረኩ ሰዎችን ቃለ ምልልስ አድርጎ ዛሬ አርቢፋ ባወጣው መግለጫ ላይ አስፍሮታል። ወከባው ታሳሪዎቹ በሰጡት ቃል መሰረት አስደንጋጭ መሆኑን የገለጠው አምነስቲ መጠይቅ ከተደረገላቸው መካከል አንዳንዱም ሌሊቱን ያለ እንቅልፍ እንደሚያሳልፉ፣ ጣሪያ ላይ እንደሚሰቀሉና በሞት እንደሚያስፈራሯቸውም ጠቅተዋል ጠቅሰዋል። በአምነስቲ ሪፖርት መሰረት አጥንታቸው እስኪሰበር የሚገረፉ፣ በጢስ እንደሚታፈኑ፣ በኮረንቲን ዝረት እንዲጠበሱና በስለት እንዲወጉ እንደሚወጉ የተናገሩም ታሳሪዎች ቃላቸውን ሰጥተዋል። ወክባውና የመብት ጥሰቱ በመንግስት ደጋፊዎችም እንደሚፈጸም ነው አምነስቲ ያመለከተው። ከተሳሪዎቹ ቤተሰቦች በርካታ ገንዘብ እንደሚከፈልም አጋልጧል። የዩክራይን ባለሥልጣናት የተጠቀሰውን የሰብአዊ መብት ረገጣ መርምሮ ና ጣርቶ ጥፋተኛ የሆኑት ተገቢው እርምጃ እንዲወሰድባቸው አምነስቲ ጥሪ አቅርበዋል። የ2022ን የዓለም ዋንጫ የምታስተናግደው ቃታር የስደተኛ ሰራተኞች አያያዟ አልተሻሻለም ሲል ዓለም አቀፍ የመብት ተሟጋች ድርጅት አመለከተ። ከአንድ ዓመት በፊት ከዓለም አቀፉ ማህበረሰብ በደረሰባት ጫና ምክንያት ቃታር የስደተኛ ሰራተኞችን አያያዝና የስራ ሁኔታ ጭምር እንደምታሻሽል ቃል ገብታ ነበር። ትናንት ይፋ በሆነ የአምነስቲ ኢንተርናሽናል ሪፖርት መሰረት ግን ቃታር በተለይ በቀን ወይም በጉልበት ስራ የሚተዳደሩ የ1.5 ሚሊዮን ስደተኞችን የስራ ሁኔታ ለማሻሻል የገባችው ቃል አልተፈጸመም። በዚህ ረገድ ቃታር ትክክለኛ የማሻሻል እርምጃ ካልወሰደች፣ ባለፈው ዓመት የገባችው ቃል እንዳልተፈጸመ ሆኖ ውድቅ ይሆንና ይህም በ2022 የሚካሄደውን የዓለም እግር ኳስ ውድድር ለማስተናገድ ለምታደርገው ጥረትም አደጋ ይኖረዋል ብሏል አምነስቲ ኢንተርናሽናል በመጨረሻም ወጋ አጥባቂ የማህበረሰብ አባላት በሚበዙባት አይርላንድ ተመሳሳይ ጾታ ጋብቻ እንዲፈቀድ የሚያስችለውን ህገ መንግስት ማሻሻል ያስፈልግ አያስፈልግ እንደሆን ለመወሰን ዜጎቿ ዛሬ ድምጽ ዛሬ አርብ ድምጽ ሲሰጡ ውለዋል። ድምጽ ሰጪው ህዝብ ይሁንታውን ካሳየ አይርላንድ የተመሳሳይ ጾታ ጋብቻን በህዝብ ድምጽ ያሳለፈች የመጀመሪያው አገር ትሆናለች ማለት ነው። በአብዛኛው የአውሮፓ ሀገሮች የተመሳሳይ ጾታ ጋብቻ የተለመደ መሆኑም ይታወቃል። አድማጮች የሰዓቱ የዓለም ዜና ይኸው ነበር ክቡራን እና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው የምናስተናግዳችሁ አዲሱ አበበና አሉላ ከበደንን በርከት ያሉ ዘገባዎችና ቅንብሮችን ለምሽቱ አጠናክረናል ቀዳሚው የዕለቱ አቢሬስ ነው ከዚያ በፊት ግን ቆየት ብለው ከሚሰሙት አንዱን ለቅምሻ ምርጫ የሚያስፈልገው በስልጣን የቆየው ወገን ያከናወናቸውን ስራዎች፣ የፈጸማቸውን ድርጊቶች ወይም ያጠፋቸውን ጉድለቶች መራጩ ሕዝብ እንዲመለከትና ያን መንግስት ይሄን አጥፍተሃል፣ ይሄን አልምተሃል ብሎ ሊመዝነው ሊፈርድበት እንዲችል ዶክተር አለማንተ ገብረ ስላሴ እዚህ ዩናይትድ ስቴትስ ቨርጂኒያ ክፍለ ግዛት በሚገኘው የዊሊያም ኤንድ መሪ ኮሌጅ ውስጥ ከሁለት አስርት ዓመታት በላይ ህግና ህገ መንግሥት ሲያስተምሩ የቆዩ ምሁር ናቸው። በኢትዮጵያ ብሔራዊ ምርጫ ዋዜማ ስለ ነፃ ምርጫ ፋይዳና መገለጫዎቹ ከተናገሩት የተወሰደ ነው። በትናንትናው ምሽት እንዲህ እንደ ዛሬው አስተዋወቀን መቅረብ ሳይችል የቀረው በጊዜ ጥረት ነበርና ዛሬ ይስተናገዳል። አድማጮች አሁን ወደ ዕለቱ አቢይ ርዕስ ወደ አብይ ርስ እንሄዳለን። በነገራችን ላይ ቀደም ሲል አምነስቲ በኢትዮጵያ ምርጫ ወከባ እየተፈጸመ ነው ባለው ዜና ላይ እንደደረሰን እናቀርባለን። አሁን ወደ ዕለቱ አብይ ርዕስ እናልፋለን። በመጀመሪያ በምርጫ ላይ ውዝግብ ሊፈጥር የሚችል ምንም ምክንያት የለም ያሉት የምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ውጤት መተንበይና አሸናፊነትን ማወጅ ለየትኛውን ፓርቲ የተከለከለ ነውም ብለዋል። ፕሮፌሰር መርጋ በቃናና ሌሎች የምርጫ ቦርድ ኃላፊዎች ትናንት በሂልተን ሆቴል የሰጡትን ጋዜጣዊ መግለጫ የተከታተለው ዘጋቢያችን እስክንድር ፍሬው ከአዲስ አበባ ይህን አጠናቅሯል። የኢትዮጵያ ብሔራዊ ምርጫ ቦርድ የትናንት መግለጫ ከድምፅ መስጫው ቀን በፊት የተሰጠ የመጨረሻው መግለጫ ይመስላል። በድምፅ መስጫው ቀንና ከዚያም በኋላ ባሉት ቀናት ከተፎካካሪ ፓርቲዎች ምን እንደሚጠበቅ ጭምር የተብራራበትም ነው። ውዝግብ ቢነሳ በምን መንገድ ሊፈቱት እንደሚችሉ የተጠየቁት በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ለዚህ የሚያበቃ ምንም ምክንያት የለም ብለዋል። ውጤት ቆጠራ ፕሮሴሱ አልቆ በየምርጫ ጣቢያው የመተማመኛ ውጤት መተማመኛ ላይ የሚመለከታቸው ፓርቲ ተወዳዳሪዎች፣ ምርጫ አስፈጻሚዎች ከተፈራረሙ በኋላ በየምርጫ ጣቢያው ግንቦት 17 ይለጠፍላቸዋል። ከዛ ደህንነቱ ተጠብቆለት በዛ ላይ ጠንካራ ልምድ ነው ያለ ነው ወደ የምርጫ ክልሉ ይሄዳል። ከየምርጫ ክልሉ ውጤት ወደ ቦርዱ ይመጣል። ስለዚህ ምንም የሚያሳስብ ለውዝግብ የሚፈጥር የለም። ራስን ማዘጋጀት ነው ያሸነፈውን ፓርቲ እንኳን ደስ አለ ብዬ እንደ ሰለጠነ ሀገር ራስን ማዘጋጀት ነው። ፓርቲዎችም የህዝቡን ውሳኔ በጸጋ ለመቀበል መዘጋጀት አለባቸው ብለዋል ፕሮፌሰር መርጋ። አሸናፊው ማን እንደሆነ ማወጅ የሚችለው ቦርዱ ብቻ መሆኑን ያስታወሱት ፕሮፌሰር መርጋ ከቦርዱ በፊት ውጤት መተንበይም ሆነ ማወጅ እንደማይፈቀድ አሳስበዋል። ትንበያ አደርጋለሁ በየትኛውም ፎር በየትኛውም ሚንስ ኦፍ ኮሚኒኬሽን ፌስቡክም ይሁን ማይክሮፎን ይዞም ህዝብ ውስጥ ገብቶም ይሁን በየትኛውም ፎ፣ ክልክል ነው። ህጉ በአንቀጽ አስቀምጧል። ወንጀል ነው። ያስጠይቃል። እዚህ ላይ ቦርዱ ይቅርታ የለሽ እርምጃ ይወስዳል፣ ህጉን መሰረት አድርጎ። እኔነኝ ያሸነፍኩ እንዲህ ነው የምል ነገር የለም። ሰላም ይጠበቃል፣ የህግ በላይነት ይጠበቃል። በኢትዮጵያ ፓርላማ ብቸኛው የግል አባል የሆኑት ዶክተር አሸብር ወልደ ጊዮርጊስ በሚወዳደሩበት በቦንጋው ጊምቦ ጎአታ የምርጫ ክልል ተፈጠረ የተባለው ሁኔታም ለቦርዱ ኃላፊዎች ከቀረቡት ጥያቄዎች አንዱ ነው። በዚያ ሊካሄድ የነበረው ምርጫ ላልተወሰነ ጊዜ የተላለፈው የቦርዱ አጥኚዎች ስፍራው ድረስ በመሄድ ሁኔታዎችን ከገመገሙ በኋላ መሆኑን ፕሮፌሰር መርጋ አብራርተዋል። ይህ ምርጫ የተሻለ ይሁን ብለን ነው ተነሳ ነው። ሰላማዊ፣ አሳታፊ፣ የተመቻቸ ሜዳ ለአንድ ለሁለት ሳይሆን ለሁሉ ተወዳዳሪ በይ ያለበት የተመቻቸ የሚያሳትፍ ህዝቡ በሰላም ወጥቶ በሰላም መርጦ ወደ ቤቱ የሚሄድበት ተመራጩ በሰላም ወጥቶ በሰላም የሚገባበት ሜዳው የተመቻቸ ለሁሉም ተወዳዳሪ መሆን አለበት። ከ547 ምርጫ ክልል አንድ ክልል ላይ ይህንን የማሟላ ሁኔታ አግኝተናል። ስለዚህ ቦርዱ የህግ ባለሙያዎችን፣ የቴክኒክ ባለሙያዎችን ልኮ አጥንቶ እዛ ከምወዳደሩ ፓርቲዎች ጋር ተመካክሮ አይቶ ይህንን የፈለግ ነው ሰላማዊ ምቹ ሜዳ የማሟላ ስለሆነ ተስፔንድ አርገናል። የፓን አፍሪካ ፓርላማ ምክትል ፕሬዝዳንት የሆኑትና ለስብሰባ ጆሃንስበርግ የሚገኙት ዶክተር አሸብር ወልደ ጊዮርጊስም ይህንኑ አረጋግጠዋል። ለአጭር ጊዜ በስልክ ያነጋገርኳቸው ዶክተር አሸብር የጊንቦ ጓዋታ ምርጫ የተላለፈው አሁን ተፈጠረ በተባለው ግጭት ምክንያት ሳይሆን ቀደም ሲል በተደረገ ጥናትና በተደረሰበት ስምምነት መሆኑን አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድርን። በሌላ በኩል የመላው ኢትዮጵያ አንድነት ድርጅት መኢአድ ጋዜጣዊ መግለጫ ከመስጠት በምርጫ ቦርድ መከልከሉን አስታውቋል። ቦርዱ ለመኢአድ የላከው ደብዳቤ ይህንኑ ያረጋግጣል። እርምጃው ህጋዊ መሠረት አለው ብለው እንደሚያምኑ የመኢአድ ሊቀመንበር ገልጠዋል። ቀደም ሲል መኢአድ ለመገናኛ ብዙኃን ባስታወቀው መሰረት ዛሬ ከረፋዱ አምስት ሰዓት ላይ ሊሰጠው አቅዶት የነበረው ጋዜጣዊ መግለጫ እንደተሰረዘ የፓርቲው ሊቀመንበር አቶ አበባው መሐሪ ለተሰበሰቡት ጋዜጠኞች ይፋ አድርገዋል። አቶ አበባው መሐሪ በቃል እንደገለጹት ምርጫ ቦርድ ዛሬ ጠዋት ለድርጅቱ በጻፈው ግልጽ ደብዳቤ ምንም አይነት መግለጫ መስጠት እንደማይቻል አስታውቋል። በዛሬው ዕለት በቦርዱ ጽህፈት ቤት ዋና ኃላፊና በቦርዱ ጸሐፊ በአቶ ነጋ ዱፊሳ ፊርማ የወጣው ደብዳቤ ይድረስ የተባለው ለኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክና ለመላው ኢትዮጵያ አንድነት ድርጅት ነው። ደብዳቤው ቦርዱ ባወጣው የምርጫ አፈጻጸም የጊዜ ሰሌዳ መሰረት የእጩዎች የምርጫ ውድድር ቅስቀሳ ከትናንት ጀምሮ መጠናቀቁን ይጠቅስና ይሁንና ይላል ደብዳቤው፣ ይሁንና ጋዜጣዊ መግለጫ ለመስጠት በዝግጅት ላይ እንዳላችሁ መረጃ የደረሰን በመሆኑ ምንም አይነት መግለጫ መስጠትም ሆነ የምርጫ ቅስቀሳ ማድረግ የማይቻል መሆኑን በአክብሮት እንገልጻለን ይላል። አቶ አበባው መሀሪ የሚያድ ሊቀመንበር የመግለጫቸው ግብ የነበረው ቅስቀሳ ሳይሆን የተፈጠሩ ችግሮችን ለማስታወስ እንደነበረ ይጠቁማሉ። አሁን በየክፍለ ሀገሩ ያሉ አባሎቻችንና እጩዎቹ እየተደበደቡ፣ ከቤታቸው እየተሳደዱ፣ ታዛቢዎቻቸው እየተደበደቡ፣ ቤታቸው በካድሬዎች ተከቦ ስላለ ይህንን አስመልክቶ መግለጫ ለመስጠት ነበር የፈለግነው። ነገር ግን ምርጫ ቦርድ ከየት እንደሰማ ማናውቅም፣ ይህንን መግለጫ እንዳትሰጡ ማንኛውንም መግለጫ መሆነ ቅስቀሳ እንዳታደርጉ የሚል አሁን የሰጠናችሁ ደብዳቤ ደርሶናል። በዚሁ መሰረት ነው እንግዲህ መግለጫውን ለመስጠት ያልቻል ነው። የደብዳቤውን ህጋዊ መሰረት በተመለከተም አቶ አበባው የተለየ ሀሳብ ነው ያላቸው። ይሄ ደብዳቤ ህጋዊ ነው አይደለም የሚለው በጣም አስቸጋሪ ነው። ህጋዊ ነው ብዬ እኔ አላምንም። ነገር ግን የሀገሪቱን ህግ ጠቅሶ ይህን እንዳታደርጉ ብሎ ሲል አስቸጋሪ ስለሆነ ለአባሎቻችንም፣ ለታዛቢዎችም የበባሰ ሁኔታ አስቸጋሪ ስለሆነ ከምርጫ ቦርድ ጋር ሄደን ፊት ለፊት ስልክ እየደወሉ ይሄ ችግር እንዲፈታ ቢያንስ ቢያንስ ታዛቢዎችና እጩዎቻችን የድብደባ አደጋ እንዳይደርስባቸው ከምርጫ ቦርድ ጋር ለመነጋገር አሁን ለመዳዝ ተዘጋጅተናል። ከምርጫ ቦርድ የተጻፈው ደብዳቤ የሚመለከተው ሌላው የፖለቲካ ድርጅት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባል ዶክተር መረራ ጉዲናን ቪኦኤ በስልክ አነጋግሯቸዋል። ደብዳቤው ለድርጅታቸው እንደደረሰ ገልጸው መድረክ ግን በዛሬ ዕለት ያቀደው ጋዜጣዊ መግለጫ መኖሩን አስተባብለዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የፊታችን እሁድ በኢትዮጵያ በሚካሄደው አገር አቀፍ ምርጫ ድምፁን መስጠት የሚችለው ብቁ መራጭ ቁጥር ወደ 37 ሚሊዮን ይጠጋል። ምንም እንኳ በምርጫው ገዥው ፓርቲ እንደሚያሸንፍ ቢጠበቅም ተቃዋሚ ፓርቲዎች እስከ መጨረሻው የምረጡን ዘመቻቸውን ሲያካሂዱ ቆይተዋል ትላለች። ከአዲስ አበባ ማርት ቫን ደር ወልፍ ያጠናቀረችው ወይም ባጠናቀረችው ዘገባ ትርጉሙን ቆንጅታዬ በእሁዱ አገር አቀፍ ምርጫ 58 የፖለቲካ ፓርቲዎች ይፎካከራሉ። በምርጫው ያሸንፋል ተብሎ በብዛት የሚጠበቀው ከ1983 ዓመተ ምህረት ጀምሮ በስልጣን ላይ ያለው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ፓርቲ ነው። ቢሆንም ተቃዋሚ ፓርቲዎችና አባላቶቻቸው ሰማያዊ ፓርቲን ጨምሮ የምረጡን ቅስቀሳቸውን ሲያካሂዱ ቆይተዋል። የ23 ዓመቱ ተማሪ ልዑልድ አምጠው ካረንት ገቨርመንት ኦፖዝ አነዘር ፓርቲስ ሞኖፖሊ ሶሻሊ ፖለቲካሊ። ያለው መንግሥት ሌሎችን ፓርቲዎች ይቃወማል፣ በሞኖፖል ይዞታል፤ በማኅበራዊም በፖለቲካዊም በሃይማኖታዊም መልኩ። ስለዚህ ያስጠላኛል። ሰማያዊ ፓርቲን የምቀላቀለው ለዚህ ነው። ትናንት በአዲስ አበባ በየሰፈሩ ሰማያዊ ፓርቲ ባሰማራቸው ስምንት መኪናዎች አብዛኞቹ በሀያዎቹና ሰላሳዎቹ የእድሜ ክልል ውስጥ ያሉ የሰማያዊ ደጋፊዎች መኪናዎቹ ላይ ቆመው በራሪ ወረቀቶች ላላፊ አግዳሚ ወይም ታክሲ ለመሳፈር ተራ ለሚጠብቁት ሲያድሉ ነበር። ታዲያ የሰማያዊና የኢህአዴግ ደጋፊዎችን የያዙ መኪናዎች በተገጣጠሙባቸው ስፍራዎች በፉክክር ድምጻቸውን ከፍ አድርገው መፈክር ሲያሰሙ ነበር። ሙዚቃውንም እስከ መጨረሻው ከፍ አድርገው ይለቁታል። የሀያ ስምንት ዓመቱ ኤፍሬም ሳህለ ስላሴ የሰማያዊ ፓርቲ በጎ ፈቃደኛ የምረጡ እንቅስቀሳው አባል ነው። የፓርቲውን ምልክት የያዘ ባንዲራ አንዱ መኪና ላይ ቆሞ ያውለበልባል። ለበልባል ፓርቲ እንደማያሸንፍ አውቀዋለሁ፣ አለ ጆሴፍ ስታሊን። ጆሴፍ ስታሊን የሩሲያ መሪ የነበሩት በአንድ ወቅት ሲናገሩ የሚወስነው የተሰጠው ድምፅ ሳይሆን የተሰጠውን ድምፅ የሚቆጥረው ሰው ነው ብለው ነበር። ስለዚህ እኔም ስጋት አለኝ። ምርጫው ፍትሐዊነት ላይ ብዙ ጥርጣሬ አለኝ። ባለፈው በሁለት ሺ ሁለቱ ምርጫ ገዢው ፓርቲ የምክር ቤቱን መቀመጫዎች ከአንድ በስተቀር በሙሉ ማሸነፉ ይታወሳል። መንግስቱ ምርጫዎቹ ነጻና ፍትሀዊ ነበሩ ሲል ተቃዋሚ ፓርቲዎች አባላቶቻችንን ሲያዋክብ ሲያስፈራራ ነበር በማለት ይከሳሉ። የሰብአዊ መብት ቡድኖችም የኢትዮጵያ መንግስት የተቃውሞ ድምፅ አፋኝ ነው በማለት በተደጋጋሚ ይወነጅሉታል። የ26 ዓመቷ የቤት እመ ቤት ንግስት ወንዲ ፍራው ሰማያዊን የተቀላቀለችው ከሁለት አመታት በፊት ነው። በህዝብ ግንኙነት ክፍሉ ዝግጅቶችን በማደራጀትም ትሰራለች። የመንግስቱን ፖሊሲ ስለምቃወም ነው ትላለች ትዕግስት። እኛው ኢትዮጵያ ውስጥ ባለው የዘር ምክንያት ዋናው ችግሬ የገዢው ፓርቲ የጎሳ ፖለቲካ ነው፣ ዘረኞች ናቸው ትላለች ትዕግስት። ኢትዮጵያ የምትተዳደረው ቋንቋንና ብሔረሰብን መሰረት ባደረጉ ዘጠኝ ክልሎች በተከፋፈለ ፌዴራላዊ ስርዓት ነው። በሊበራል ዲሞክራሲ ሪዮት ዓለም የሚመራው ሰማያዊ ፓርቲ በበኩሉ የአሁኑ ፌዴራላዊ አስተዳደር በብሔረሰብ ልዩነት ላይ የተመሰረተ እንጂ ሁሉን ያቀፈ ስርዓት አይደለም በማለት ይቃወማል። ከሁሉም ተቃዋሚ ፓርቲዎች አዲሱና በ2004 ዓ ም የተቋቋመው ሰማያዊ ለእሁዱ ምርጫ 400 እጩዎችን ቢያስመዘግብም ብሔራዊ ምርጫ ቦርዱ የፓርቲውን መሪ አቶ ይልቃል ጌትነትን ጨምሮ 260 ዎቹን ተወዳዳሪዎች አልተቀበለም። ለዚህ እርምጃው ቦርዱ የሚሰጠው ምክንያት የፓርቲው እጩዎች የሌላም ፓርቲ አባላት በመሆናቸው ነው። ያ ደግሞ ከምርጫ ቦርዱ ደንብ ውጪ ነው የሚል ነው። የምርጫ ዘገባችን ይቀጥላል። በትግራይ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዲፒ ቅርንጫፍ መስሪያ ቤት ዋና አቀናባሪ አቶ ገብረ እግዚአብሔር ታደለ ከግርማ ገብሩ ጋር ትናንት ያደረጉት ቃለ ምልልስ ነው የሚቀርበው አቶ ገብረ እግዚአብሔር ስለ ምርጫ ዘመቻ ሂደትና የፓርቲያቸውን ራእይ ያስረዳሉ ገብረ እግዚአብሔር ታደለ እባላለሁ ኢዴፓ ተወካይ ወይም በትግራይ ክልል አስተባባሪ ነኝ። አቶ ገብረ እግዚአብሔር ታደለ ለመሆኑ በዘንድሮ ምርጫ ላይ ኢዴፓ ምን ያህል እጩት ተወዳዳሪዎችን ነው ያዘጋጀው ትግራይ ክልል ዘንድሮ ያቀረበው እጩ ብዛት ወደ አስር ናቸው ሁሉንም ለተወካዮች ምክር ቤት ናቸው የቀረቡት። ምልክታችን ያው አበባ ነው። የእምረቱን ቅስቀሳ ጀምራችኋል? በቻለውን መጠን እየቀሰቀስን ነው፣ ፖስተሮችን እየለጠፍን ነው። ተወካዮቻችን፣ አባላቻችን አስተባብረን እየቀሰቅስን ያለ ነው። እዚህ ፊት ለፊቴ አንድ ፖስተር ይታያል። ኢዴፓን ይምረጡ የሚል የጥላቻ የፍጥጫ የሴራና የአሉባልታ ፖለቲካ አብቅቶ የሰለጠነ ፖለቲካ በቦታው እንዲተካ ከፈለጉ ኢዴፓን ይምረጡ ይላል። ምን ማለት ነው? የሀገራችንን የፖለቲካ ሁኔታ በደንብ እናውቀዋለን። ማንም ሰው ያቀዋል። የሴራና የአሉባልታ ማለት እንግዲህ አገራችን በአሁኑ ሰዓት በጣም በአሉባልታ በጥላቻና በተለያዩ አላስፈላጊ የሆነ የፖለቲካ ሁኔታ ነው ያለው ማለት ይቻላል። እና ኢዴፓ በዋናነት እንዳው የሚለየው እነዚህ ነገሮች እስካሁን ድረስ አገራችን በጣም ወደ አላስፈላጊ ሁኔታ ውላ እንድትገባ ውላ የሚያስገድዱ ሁኔታዎች እስከነበሩ ድረስ እነዚህን ለመታገል ነው አላማው። እና ሶስተኛ አማራጭ የሚል ፕሮግራም አለው የሚለየውም ኢዴፓ በዚህ አማራጩ ነው። ይህ ሶስተኛ አማራጭ የሚገልጹ ናቸው እነዚህ ቃላቶች፣ ከተራራ ተራራ እየተሸጋገሩ የፖለቲካ ፓርቲዎች ከገዢ ፓርቲ ጀምሮ፣ እሱ አንድ ተራራ፣ ፓርቲዎችም ሌላ ተራራ ሆኖ ጎራ ፈጥሮ ወደ አላስፈላጊ ሁኔታ ከሚወስዱት ትግሉ የሰላም ትግል ሆኖ ሕዝቡ በሰላማዊ መንገድ የትኛው አማራጭ ነው የተሻለው ሁላችንም ኢትዮጵያውያን እስከሆን ድረስ እቺ ሀገር ወደ ተሻለ ሰላምና ወደ ተሻለ እድገት ሊመጣ የሚችለው የትኛውም የኢትዮጵያዊ ወይም የኢትዮጵያ ዜጋ ተግባብቶ አንዱ ሌላውን እውቅና ሰጡ ካልሆነ በቀር እንዲህ ተፋተህ ትክክለኛና ሰላማዊ ፖለቲካ ሊኖር አይችልም ብሎ ነው የሚያምነው። ለመሆኑ እዚሁ ትግራይ ውስጥ ለመመረጥ ስትመጡ እንዴት ነው ነጻው ናችሁ? ነው እየተንቀሳቀሳችሁ ያላችሁት? እንዴት አገኛችሁት? የፖለቲካ ምህዳሩ እንዴት ነው? ይህ ተደጋጋሚ ሁሉም ፖለቲካ ፓርቲዎች እንደሚገልጹት ትግሉ በጣም ፈታኝ ነው። በሚፈለገው መልክ እየሄደ ነው ማለት በጣም ይገብዳል። በጣም አስቸጋሪ ነው። ምክንያቱም ከኢህአዴግ ውጭ ያለ ፓርቲ አባል ሆነ ስትንቀሳቀስ በጣም ብዙ ጫና ነው የሚደርስብህ ከቤተሰቡ ጀምሮ እኛ እዚህ የሆነን መቀሌ እያለን ወይም አዲስ አበባ ሆነን የእኛ ቤተሰብ ደውሎ ራሱ የሚደርስበትን ጫና በተለያየ መልኩ ኢኮኖሚያዊ ጫና፣ ከማህበረሰቡ እንዲገለል በማድረግ በተለያየ መንገድ የፖለቲካ ምህዳሩ በጣም አስቸጋሪ ደረጃ ላይ እንዳለ ነው የሚያሳየው። ነገር ግን እነዚህ ሁላ ጫናዎች ተቋቁመን እንግዲህ እኛ በቻልነውን ያህል የህብረተሰቡን አስተሳሰብ እስኪለወጥ ድረስ የቻልነውን ያህል ታግለን ምህዳሩ ወደ ተሻለ መንገድ ይመጣል ብለን በማሰብ እንጂ ሁኔታው ፈቅደልን ወይም ተመታይቶልን እንደሚባለው የፓርቲ ወይም የፖለቲካ ፓርቲ ሽፋን ተሰጥቶን እየሰራ እንዳልሆነ ነው። እስኪ በተጨባጭ የእርሶን ልምድ ይንገሩኝና በርሶ ላይ እየደረሰ ጫና በርሶ ወይም በቤተሰቦ በርሶ የማህበራዊ ኑሮ ውስጥ ያጋጠመ ጫና ሊሆን ይችላል። ሌላ እንደዛ ፍጥጫም ሊሆን ይችላል። እስኪ ይንገሩኝ። እኔ እንዳልኩ አዲስ አበባ ነው የምኖረው። አዲስ አበባ እየኖርኩኝ እያለ ልክ የኢዴፓ አባል ሆኜ ሲታወቅ ከአገር ቤት ወዲያውኑ የተደወለልኝ ተደውሎ፣ እኛ ከዚህ ሀገር እንጥፋ ወይ ምንድን ነው የምትፈልግ? እዛስ እሺ፣ ለምንድን ነው ተመራጭ የሆነ ወደዚህ የምትመጣው? የት ልንሄድ ነው የምትፈልገው? እያሉ ቤተሰቦቼ ይደውልኝ ነበር። ከቢገርም ነገር አንድ አጋጣሚ ልንገርህ። አባቴ የእህቱ ልጅ ሞተ። በሆነ አጋጣሚ ድንገት ነው አደጋ ገጥሞት ሞተ። ሲሞት ማንም ሰው እንዳይዘው ነው የተደረገው። በቀብሩ ቀን ማለት ነው ሲቀበር ሰው እንዳይቀርበውና እንዳይዘው። ልቅሶ በእኛ ባህል ልቅሶ ላይ ስትሄድ ተያይዘ ነው አደል የምትሄደው። አባቴ ግን ማንም ሰው እንዳይዘው ተደርገው ለብቻው ተገልሎ የእህቱ ልጅ የቀበረው ማለት ነው። እስከዚህ ድረስ ነው የደረሰው። እና ይህንን አስተሳሰብ በጣም በጣም ለእኔ ምንም ማለት ላይሆን ይችላል እነዛ ነገሮች እንዳሉ አስቤ ነው ትግል ውስጥ የገባው። ነገር ግን እዛ አካባቢ ያለውን ብታየው ግን ለነሱ በጣም ከባድ ነው። ማህበረሰቡ እንደዚህ አይነት ወደ ማግለልና ወደ ሌላ ነገር ውስጥ የሚገባ ከሆነ በጣም አስቸጋሪ የሚያደርገው ይህን ነው። ግን እንደዚህ ይህ ተስፋ የሚያስቆርጥ ወይ በተለያየ ጫና ትግልን የሚያስቆም ነው ብዬ እኔ አላምንም። ኢዴፓ ለትግራይ ህዝብ እንዳንድ አማራጭ ፓርቲ ሆኖ የሚቀርብበት ለትግራይ ህዝብ ይጠቅሙታል ብሎ የያዛቸው ዓላማዎች ምንድን ናቸው? እንደምታውቀው ኢዴፓ የኢትዮጵያውያን ዲሞክራሲያዊ ፓርቲ ማለት አገር አቀፍ ፓርቲ ነው። ብሔር ተኮር ፓርቲ አይደለም፣ በየትኛውም አካባቢ አለ። የትግራይ ህዝብም እንደ ማንኛው የኢትዮጵያ ህዝብ የራሱ ታሪክ፣ የራሱ አመጣጥ ያለው ህዝብ ነው። ስለዚህ ከዚህ ህዝብ ጋር ሊሄድ የሚችል ሊመጥን የሚችል እስካሁን ድረስ የነበሩ ነገሮችን ሊያስታርቅ የሚችል እንዳው ለትግራይ ህዝብ በጣም ይጠቅመዋል ብሎ ነው የሚያስብ። በተለየ ምክንያቱ የትግራይ ህዝብ በተለያየ ጊዜ ካየን በተለያየ ምክንያት ሰለባ ሆኖ የመጣ ህዝብ ነው። እስካሁን ድረስ የትግራይ ህዝብ ፍትህ አግኝተዋል፣ ነጻ ዲሞክራሲ አግኝተዋል ብሎ አያምንም ኢዴፓ እንዳው በደል ደርሶበታል ብሎ በተለይ ከ97 ምርጫ ጀምረን ብናይ በተለየ ሁኔታ የትግራይ ህዝብ እንዳው ብዙ በደል ደርሶበታል ብሎ ነው የሚያምነው ዴ። አንዱ በደል በሌላው አካባቢ እንዲገለል መደረጉ በራሱ በያደግ ምክንያት እንዲገለል ተደርጎ መታየቱ በራሱ በጣም ችግር ነው ብለው ያምናል። ስለዚህ እነዚህ ነገሮችን የሚያቃሉ ዲሞክራሲያዊና ሰላማዊ የሆነ መንግስት መስርቶ የራሱን እድገት የሚያፋጥንበት ሁኔታ ነው ኢዴፓ ቀርጾ እየተንቀሳቀሰ ያለው። በትግራይ በመቀለ ከተማ የኢዴፓ ተወካይ አቶ ገብረ እግዚአብሔር ታደለን በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ የተሰጠኝ ድል በጣም አመሰግናል። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። አሁን የፕሮግራም ልዩ ፕሮግራም ማሳሰቢያ አለን የፕሮግራም ማሳሰቢያችንም ሰሞኑን እንደገለጥ ነው በእሁዱ ምርጫ ምክንያት ተጨማሪ የሰዓት ጊዜ ወይም የአየር ጊዜ ይኖረናል ትላንትም ገልጠናል ሰዓቱን ለማስታወስ በኢትዮጵያ አቆጣጠር ከቀኑ 10 ሰዓት ተኩል እስከ 11 የግማሽ ሰዓት ተጨማሪ የአማርኛ ስርጭት ይኖረናል ይሄ በ 3 በሶስት ሰዓት ከሚኖረን የአንድ ሰዓት መደበኛ ፕሮግራም ሌላ ማለት ነው አዲሱ ትክክል ከምሽቱ ከሰዓቱ ከሰዓት በኋላ ከ10 ሰዓት ተኩል እስከ 11 ሰዓት በሚኖረን ስርጭት ታዲያ የስርጭት ሞገድ ለውጥ እናደርጋለን በ16፣ 19ና 25 ሜትር ባንዶች ላይ ነው። ለማስታወስ በ16፣ 19ና 25 ሜትር ባንዶች ላይ ነው የምታገኙን። ከዚያ በኋላ በሚኖረው በመደበኛው ከ3 ሰዓት እስከ 4 ሰዓት በሚዘልቀው ዝግጅታችን ግን ምንም አይነት የስርጭት ሞገድ ለውጥ አናረግም። 19፣ 22ና 25 የስርጭት ሞገዶች ላይ እንገኛለን። አድማጮቻችን፣ የትግርኛው ስርጭት የኦሮምኛ ይቀድማለካ ከ11 እስከ 11 ተኩል ከ12 እስከ 12 ተኩል ደግሞ የትግርኛ ስርጭት እንደሚኖሩ እናስታውሳችሁ። በድጋሚ ከ10 ተኩል እስከ 11 በ16፣ 19ና 25 ሜትር ባንዶች ላይ የምርጫውን ሁኔታ የተመለከተ ዝግጅት ይኖረናል። ከምሽቱ 3 ሰዓት ላይም በመደበኛው ዝግጅታችን በ19፣ 22ና 25 ሜትር ባንድ ልዩ ዝግጅት ይቀጥላል። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንድ ከዋሽንግተን የሚተላለፈውን የአማርኛ ፕሮግራም ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን። አሁን ወደ ሁለተኛው አጋማሽ እንዘልቃለን። ከሚሽ 3 ሰዓት ከ33 ያመለክታል የስቱዲዮ ሰዓታችን ውይይት ውይይቱም የሚስተናገደው በአንተና ሉላ እነማን እንደሚዋዩ ውይይቱን ዋና ጭብጥ አስጨብጥ ላድማጭ አመሰግናለሁ። አዲሱ እንግዳይ ስመኝሽ የቆየ ከ10 ዓመት በላይ በኢትዮጵያ በጋዜጠኝነት የሰራች ሊሊ በሚል ቅጽል ስሟ በብዛት ትታወቃለች። ታዲያ ስመኝሽ በቅርቡ በዋይት ሀውስ ተገኝታ አንድ የተለየ አጋጣሚ መነሻ ያደርጋል። የአሜሪካን መንግስት የኢትዮጵያ ሁኔታ ወይም ይዞታ በተለይ በመገናኛ ብዙኃን ያለውን የሚመለከት ይሆናል። ወደ ውይይቱ እናቅ። ስመኝሽ የቆየ ብዙዎች እንደሚያውቁሽ ሌሊ እንኳን ወደ አሜሪካ ድምፅ ራዲዮ ብቃልሽ አመሰግናል። በስልኩ መስመር ብዙ ጊዜ መጥተሻል። በአካል ስትመጪ ነው የመጀመሪያው የመጀመሪያ ጊዜ ነው ግሩም ብዙዎች ስምሽ ሲጠራ አሁን ሊያስታውሱ የሚችሉት ተለቅ ያለ አጋጣሚ ቅርብ ጊዜ ተከስተዋል። የዓለም ፕሬስ ቀን መነሻ ያደረገ በእለቱ በኢትዮጵያ ስላለው የመገናኛ ብዙሀን ይዞታ ለመነጋገር የዩናይት ስቴትሱን ፕሬዚዳንት ባራክ ኦባማን ካገኙ ሶስት ሰዎች ውስጥ አንዱ መሆን ችለሻል። በፕሮግራማችንም በዜና ደረጃ በምና አነጋግረንሻል። እሱን ተከትሎ የጻፍሽው ጽሁፍ ነው ይበልጡ እንድንነጋገር የሚያደርገን በጽሁፍሽን እንደርደር ይቻላል። ለማንኛውም አንድ ዜጋ ከአንድ የዓለም ፕሬዚዳንት ጋር መገናኘትና መነጋገር መቻል የማይቻል ወይም ሊሆን የማይችል የሚመስል ነገር እውን የሆነበት ያህል ይሰማል ያለች በእንግሊዝኛ የጻፍሽውን በግርድፉ ተርጉሜ ነው። ምን ምን ይላል? አንድ የዓለም ፕሬዚዳንት ፕሬዚዳንት ባራክ ኦባማ ጋር ጎናቸው ቁጭ ብለሽ መነጋገር ቀለል ካለውን ነሳ ጠብቄ የማላቀው ነገር ነው፣ እንዳልኩት መቼ የሚሆን ማለት ራሴን እዛ ቦታ ላይ በታምር አስቤው አላቅም ይሆናል ብዬ አስቤ የማላቀው ነገር ደግሞ ሆኖ አገኘሁትና ትልቅ እድል ነው እንዳልኩ። አላመንኩም ነበረ። ትንሽ ያስፈራ ነበረ። የፈራሽ ግን አትመስሊም። ውስጤ ፈርቶ ነበረ እዛ ቦታ ላይ ከተቀመጥኩ በኋላ እና በተለይ ደግሞ እሳቸው መጥተው ንግግሩን ከጀመርን በኋላ ግን ያ ፍርሀት ስሜቴ ይጠፋል። እዛ ይመስለኛል የተረጋጋው። መስዬ የታየሁት የፍርሀትሽ ስሜት ብቻ ሳይሆን ያ ትልቅ ትኩስ ስሜትም ምናልባትም በኋላ በሚከተለው እዚያ ቦታ የተገኘሽበትን ምክንያት ጭምር ነው። ያ ትኩስ ስሜት ግን ብዙም አልዘለቀም ትያለሽ። ጠንከር ባለ ጉዳይ የተያሽና የጠፋብሽ ይመስላል። ዛሬም ድረስ ያ ስሜት ይኖራል የሚል ተስፋ ነበረኝ። ምንድን ነበር ያን ስሜት ያጠፋው? በጽሁፍሽ ከነበረው ለአድማጮች በተወሰነ ብናጋራ፣ በኢትዮጵያ የፕሬስ ይዞታ ዙሪያ ለመነጋገር ምንሄድሽው እና ከዚያ ቀደም የተፈጠረ አንድ ድንገት ብዙዎችን ያነጋገረ ነው። በኢትዮጵያን መገናኛ ብዙኃን ዘንድ ብዙ ያስባለ ብዙም የተጻፈበት ነው። ዋሽንግተን ፖስት ጋዜጣ ላይ ወጥቷል። በሳንቀጽነት ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርማን እንዴት እንዳሳሰበሽ እና በዚያ ምክንያትም ያን ትኩስ ስሜት ለጊዜ ወደ ጎን ያደረግሽ የሚመስል እንዳደረብሽ ትናገረች። እስኪ ያጫውጭ። ልክ ነው እንዳልኩ፣ ኤክሳይትመንቱ ነበረ። እዛ ቦታ ላይ ሊገኝ ነው የሚለው ነገር ትልቅ ስሜት ይፈጥር ነበር። በኋላ ላይ ግን እሳቸው ከመጡ በኋላ ና ውይይታችንን ከጀመሩ በኋላ ቶታሊ ፎከስ አድር ያደረግኩትና ማወቅ የምፈልገው የነበረው ነገር የአሜሪካ መንግስት በምን መሰረት ላይ ተመርኩዞ ነው እንደዛ አይነት ስቴትመንት በዊንዲ ሼርማን በኩል ሊሰጥ የቻለው የሚለውን ለማወቅ ነበር። ና ጥያቄንም በአጋጣሚ ጥያቄ መስጠትም መናገርም የጀመርኩት እኔ ስለነበርኩኝ የመጀመሪያ ጥያቄ ያደረግኩት ዊንዲ ሼርማን ኢትዮጵያን በጎበኙበት ወቅት የተናገሩት ንግግር ምርጫው ነፃ ፍትሃዊና ሚዛናዊ ይሆናል ብለው የተናገሩት ንግግር ከየት መጣ? የአሜሪካ መንግስት በምን ላይ ተመስርቶ ነው እንደዚህ አይነት አቋም ሊወስድ የቻለው? ሚለውን እንዲያብራሩልኝ በመጠየቅ ነበር የጀመርኩት። በግልም በቴሌቪዥን ከመቀረጹ ውጭ ባለም ቆይታ ባደረግሽው ንግግር ያን ስሜትሽን የበለጠ ለመግፋት የሞከርሽ ይመስላል። ከጽሁፍሽ ለመረዳት ሁለት የሚጋጩ ሀሳቦች ያገኘሽ ይመስላል። በአንድ በኩል ጽሁፍሽ ላይ ጥሩ አድርገሽ እንዳስቀምጥው፣ በአንድ በኩል ዩናይት ስቴትስ በኢትዮጵያ ስላለው የመገናኛ ብዙኃን ገደብ የምትቆረቆር የመናገር ነጻነት፣ የፕሬስ ነጻነት አለመከበሩ የሚያሳስባት መሆኑን በምክንያትነትም አንቺን አቅርበው ያነጋገሩበትን ተጠቅሽ ና በሌላ በኩል ግን ዲሞክራሲያዊት ሀገር ነች የሚል አቋም ማምጣታቸውን። እስቲ ገፋ አድርገን እንሂድ። አሁን ያነሳሻቸውን ጭብቶች እኚህን ግጭቶች ማስታረቅ ቻልሽ? ከሳቸው ጋር በነበረች ቆይታ ልክ ነው። የኔ ከፕሬዚዳንት ኦባማ ጋር የመገናኘት እድል የተፈጠረው ዊንድ ሸርማን ኢትዮጵያን ቪዚት አድርገው ያንን ስቴትመንት ከሰጡ ከጥቂት ቀናት በኋላ ነው። በአደባባይ ያንን አይነት ስቴትመንት ከሰጡ በኋላ በኋላ ደግሞ ኢትዮጵያ እዛ ቦታ ላይ ሪፕሬዘንት እንድትደረግ ና እንድትወከል ና ጋዜጠኞችን የሚዲያ ነጻነት የማይከበርባቸው አገሮች ከሚባሉት መካከል ራሽያ፣ ቪየትናም ና ኢትዮጵያ ተመርጠው እዛ ቦታ እንዲገኙ የተደረገበት ምክንያት አሜሪካ ያንን የፕሬስ ነጻነት ላይ ኢትዮጵያ ውስጥ ያለውን ችግር እንደምታውቅም የሚያሳይ ነው። ስለዚህ ሁለት የተለያዩ እይታዎችን ነው ይዤ የገባሁት የነበረው። ስለዚህ በጥያቄዎችም እሱን ይሄ አቋም ከየት መጣ የሚለውን ነበር ሳነሳ የነበረው። ስለዚህ በጽሁፍም እንዳልኩት በአደባባይና ና በፊት ለፊት ብዙ ሰዎችን ያስደነገ ከአሜሪካ ማይጠበቅ ያልነውን ስቴትመንት እናያለን። ከዛ በኋላ ደግሞ ለስለስ ያሉ ደግሞ እንደዚህ አይነት ከጀርባ የሚደረጉ ዲስካሽኖችም እናያለንና። እና ሪሊ አሜሪካዊት ነው አቋሙ ያለው የሚለውን ጥያቄ እንዳነሳ ያደረገኝ እሱ ነው። ዳስስ ለማድረግ እድል ሰጠሽ እሳቸውም በቀጥታ ማነጋገር መቻል በኢትዮጵያ ብቻ አይደለም በማንኛውም አይነት ያሳስበኛል በሚል ጉዳይ አንድ ሰው መጠየቅ እድሉን ካገኘ የተሻለ ማገናዘብም እድል ይሰጣል ብሎ ማመን ይቻላል። ና በይፋም የተናገሩበት እሳቸውም ቀደም ብለሽ እንደገለሽው የተለያዩ ሀገራት ያለውን የፕሬስ ገደብ ትኩረት ለመስጠት የተደረገ ቀኑም ለዚያው የሚውል ነው እና ምን ተረዳሽ ከንግግራቸው? እሳቸው ከሰጡች ምላሽ በይፋም ሆነ ይፋ ባልሆነ መልኩ ካገኘቻቸው ምላሾች ምን ግንዛቤ ያገኘሽ? እንግዲህ ለጥያቄዎቼ በሰጡኝ ምላሽ መሰረት ጉዳዩን እንደሚያውቁት ኢትዮጵያ ውስጥ ያለው የፕሬስ ነፃነት በጣም ከፋ ሁኔታ ላይ እንዳለ ሪኮግኒሽን እንደሚሰጡት እንደሚያውቁት ተረድቻለሁ። ከማወቅም በላይ ደግሞ በተለይ በምን ግራውንድ ዊንዲ ሸርማን እንደዛ አይነት አስተያየት ሊሰጡ እንደቻለ በጠየኳቸው ጊዜ ኦፍኮርስ ምርጫ ማንኛውንም ምርጫ ነፃ ሚዛናዊ ብሎ ኤክስፔክት ማድረግ የሚጠበቅ ሊሆን ይችላል። ነገር ግን ደግሞ በሚሰጧቸው በእያንዳንዱ መግለጫዎች ላይ ባላንስ አድርገው ያለውንም ችግር ማስቀመጥ እንደሚገባቸው የተቀበሉት ሀሳብ ነው። ስለዚህ በአንጻሩ የሚጠበቀው እንዲሆን የሚጠበቀውን መግለጽ አንድ ነገር ነው። ነገር ግን ደግሞ በተጨባጭ ያለውን በሚዛን ማስቀመጥና በቀጥታ መናገርም አስፈላጊ ነው የሚለውን ተስማሙ። ከቀረበበት በተለየ ሁኔታ ማለት ነው። ትክክል። እንዲያውም ምንድን ያሉት ማንኛውም የትኛውም ሀገር ላይ የሚደረግ ምርጫ የተቃዋሚዎች ድምጽ በአግባቡ ሪፕሬዘንት የማይደረግ ከሆነ ሚዲያም በሚገባው መጠን ከቨር ሊያደርገው የማይችል ከሆነ አንድን ምርጫ ነጻ ምርጫ ነው ብሎ ማለት የማይቻል መሆኑን የተናገሩ አድማጮች፣ ውይይቱ አላበቃም። ከእንግዳዬ ስምኝሽ የቆየ ጋር የጀመርነውን ከአሜሪካ የኢትዮጵያ እይታ ወይም የኢትዮጵያ ፖለቲካና የመገናኛ ብዙሀን ይዞታ ወደ ሌሎች የኢትዮጵያ ጋዜጠኝነትን የሚመለከቱ ውይይቶች እንዘልቃለን። በሌላ ጊዜ እናቀርባለን። ለአሁኑ በዚሁ መቋጨታችን ነው። እንግዳዬን አመሰግናለሁ። አሁን ወደ ሌላ ውይይት እንሻገራል። አድማጮች ወቅታዊ ውይይት እየተሰናዳ ነው። እንደቀረበ እንደደረሰ እናቀርባለን። አሁን ሌላ በዚህ ስቱዲዮ ከገባን በኋላ የደረሰን ዘገባ አለ። ከነገ በስቲያ በሚካሄደው የኢትዮጵያ ምርጫ ዝግጅቶች በኢትዮጵያውያ የሰብአዊ መብቶች ላይ እየተፈጸሙ ባሉ ጥቅል ተቋማዊና የተስፋፉ ረገጣዎች የታጀበ ነው ሲል ዓለም አቀፉ የሰብአዊ መብቶች የተሟጋች ቡድን አምነስቲ ኢንተርናሽናል ማምሻውን ባወጣው መግለጫ ከሷል። አምነስቲ በዚሁ መግለጫው የምርጫው ሂደት ሀሳብን በመግለጽ በመደራጀትና በመሰብሰብ ነጻነት ላይ ጭፍለቃ የተካሄደበት ነው ብለዋል። ይህ ጭፍለቃ በህዝብ ጉዳዮች ውስጥ ውስጥ በነጻነትና ያለ ፍርሃት የመሳተፍን መብት የረገጠና መንግስቱ ሁሉንም አይነት ተቀባይነት ያላቸው ተቃውሞዎች ሁሉ የደቆሰበት ወይም የመታበት ነው ብሏል። የአምነስቲ ኢንተርናሽናል የምስራቅ አፍሪቃ የአፍሪካ ቀንድና የታላላቅ ሀይቆች አካባቢ ዲሬክተር የኢትዮጵያ ባለስልጣናት ቁጥራቸው የበዛ በህጋዊነት ተመዝግበው የሚንቀሳቀሱ ተቃዋሚ ፓርቲዎች አባላትን፣ ጋዜጠኞችን የኢንተርኔት አምደኞችና ሰልፈኞችን ማሰራቸው ለአፈና ጉዳይም የተለያዩ ማዋከቢያ ዘዴዎችን ነፃውን ሚዲያ፣ ሲቪል ማህበረሰቡን ለማፈን የወጡ ሕግጋትን በማቆራኘት እንደሚጠቀሙ አምነስቲ ኢንተርናሽናል በዚሁ መግለጫው አስታውቋል። ከነገ በስቲያ እሁድ ምርጫው የተቃዋሚ ፖለቲካ ድርጅቶች አባላት በሚያደርጓቸው እንቅስቃሴዎች ላይ የተጣሉባቸው ገደቦች መብዛታቸውንም አምነስቲ አመልክቷል። ሰማያዊ ፓርቲ ከግማሽ በላይ እጩዎቹ በብሔራዊ የምርጫ ቦርድ እንደተሰረዙበት አስታውቆ ቀደም ሲል ካስመዘገባቸው አራት መቶ እጩ ተወዳዳሪዎች በፉክክር ውስጥ የቀሩት አንድ መቶ ሰላሳ ዘጠኝ ብቻ መሆናቸውን መግለጹን አምነስቲ ተናግሯል። ባለፈው ማክሰኞ ግንቦት 19 ኦሮሚያ ውስጥ የምረጡ ቅስቀሳ ላይ የነበሩት የኦሮሞ ፌዴራሊስት ኮንግሬስ ኤፌኮ፣ መድረኩ አቶ በቀለ ገርባና ሌሎችም የፓርቲያቸው አባላት ፖሊስና የአካባቢ ጸጥታ ባለስልጣናት እንደደበደቧቸው፣ እንዳሰሯቸውና ለጥቂት ሰዓታትም በቁጥጥር ስር እንዳቆዩዋቸው አምነስቲ ይጠቅመዋል። ወደኛው ማክሰኞ ግንቦት አራት የጸጥታ መኮንኖች የሰማያዊ ፓርቲን ሁለት ተወዳዳሪዎችና ሶስት ደጋፊዎች አዲስ አበባ ውስጥ ማሰራቸውና ከአራት ቀናት በኋላ በዋስ መልቀቃቸውንም አምነስቲ በዘገባው አመልክቷል። አምነስቲ በመቀጠልም መጋቢት ውስጥ ለሶስት የጸጥታ መኮንኖች የአረና የመድረክ አባል የሆኑትን ቀሺ ህሎፍ ካህሳይ ቄስ ህሎፍ ካህሳይ ይመስለኛል የሚባሉ ሰው በክፉ ሁኔታ መደብደባቸውን ጠቁሞ ህሎፍ ካህሳይ ቀደም ሲልም አረናን ለቀው እንዲወጡ የጸጥታ ባለሥልጣናቱ በተደጋጋሚ አስጠንቀዋቸው እንደነበረ እና አሻፈረኝ ካሉ ግን መዘዙን እንደሚከተላቸው ዝተውባቸው እንደነበረም ያትታል። ባለፈው ጥር ፖሊስ አዲስ አበባ ላይ በአንድነት ፓርቲ የተጠራ ሰላማዊ ሰልፍ በኃይል መበተኑን አምነስቲ አስታውሶ ፖሊስ በተሳታፊዎች በቆመጥ፣ በዱላ፣ በብረት ዘንግ በፈጸመው ድብደባ በተቃዋሚዎች ሰልፈኞች ራሳቸው፣ ፊታቸው፣ እጃቸውና አገራቸው ላይ ከባድ ጉዳት መድረሱን ከሀያ በላይ ሰዎችም መጎዳቱን አስታውቋል። እስክንድር ነጋን ሪዮት አለሙንና ውብሸት ታየን ጨምሮ 17 ጋዜጠኞች በሽብር ሕጉ መከሰሳቸውን ከ3 እስከ 18 ዓመት የሚደርስ እስራት ተፈርዶባቸው እስር ላይ እንደሚገኙም የአምነስቲ መግለጫ አስታውሷል። የሲቪል ማህበረሰቡ በምርጫ መታዘብ ላይ የመሳተፍ አቅምም በበጎ አድራጎት ድርጅቶችና ማህበራዊ አዋጅ ምክንያት መደምደሙን መዳከሙንም አምነስቲ አክሎ ገልጧል። አምነስቲ ኢንተርናሽናል ለአፍሪቃ ህብረት የምርጫ ታዛቢ ልዑክ ባስተላለፈው ጥሪ የሰብአዊ መብቶችን አያያዞችንም እንዲፈትሹ ጠይቋል። ፕሮግራማችን ይቀጥላል። አድማጮች፣ ቀደም ሲል የሰማችሁት አምነስቲ ኢንተርናሽናል በእሁዱ ምርጫ ምክንያት በሚካሄደው ዘመቻ በሰዎች ላይ የተፈጸመውን ሰብአዊ የመብት ጥሰት በተመለከተ ነበረ። የሚቀጥለው ደግሞ ዶክተር አለም አንተ ገብረስላሴ። እዚህ ዩናይትድ ስቴትስ ቨርጂኒያ በሚገኘው ዊልያም ሜሪ ኮሌጅ ከሁለት ወይም ከ20 ዓመታት በላይ ህግና ህገ መንግሥት ሲያስተምሩ ቆይተው ከቅርብ ዓመታት ወዲህ ጡረታ ላይ የሚገኙ ምሁር ናቸው። የፊታችን ውድ ኢትዮጵያ ከምታካሄደው ጠቅላላ ምርጫ ዋዜማ ትዝታ በላቸው ስለ ነፃ ምርጫ ፋይዳና መገለጫዎቹም አነጋግራቸዋለች። አመሰግናለሁ ዶክተር አለም አንተ ስለ ትብብሮ እስቲ በአንድ ሀገር ምርጫ ለምን እንደሚያስፈልግ ይግለጹልን ምርጫ ምንድን ነው ለምንስ ያስፈልጋል እሺ በጣም ጥሩ ምርጫ እንግዲህ በአለም አቀፍ ዙሪያ በአለም አቀፍም ህግ እንደሚታወቀው የዲሞክራሲ ስርዓት ዋነኛ መገለጫ ባህሪው ዴሞክራሲያዊ ምርጫ ነው አንድ ሀገር በምርጫ የተመረጠ መንግስት እስከሌለው ድረስ ያው ዴሞክራሲያዊ ነው ለማለት ያስቸግራል። የሚያስፈልግበትን ምክንያት ህዝቡ ለውድድር የቀረቡትን ግለሰቦች ወይንም ፓርቲዎች የሚያቀርቧቸውን ሀሳቦች፣ ራዕዮች፣ ለወደፊት ይህን አደርጋለሁ ያን አደርጋለሁ የሚሏቸውን ፕሮግራሞች አመዛዝኖ ከእነዚህ ውስጥ የተሻለውን ወገን ለመምረጥ እንዲያስችለው ነው ምርጫ የሚደረገው። አንድ ዴሞክራሲያዊ ስርዓት የግድ ውድድር ያስፈልገዋል። በውድድር የተመረጡ ሰው ግለሰቦች ወይም ፓርቲዎች በስልጣን እንዲሆኑ ትፈልገዋል። እንደዚሁም ደግሞ መላው ህዝብ ማለት ለምርጫ ብቁ የሆነው ህዝብ መሳተፉን የሚያረጋግጥ ስርዓት መኖር አለበት። እና ምርጫ የሚያስፈልገው የዲሞክራሲያዊ መንግስት መገለጫ ስለሆነ ነው። ሁለተኛ ምርጫ የሚያስፈልገው በስልጣን የቆየው ወገን ያከናወናቸውን ስራዎች የፈጸማቸውን ድርጊቶች ወይም ያጠፋቸውን ጉድለቶች መራጩ ህዝብ እንዲመለከትና ያን መንግስት ይህን አጥፍተሃል፣ ይህን አልምተሃል ብሎ ሊመዝነው ሊፈርድበት እንዲችል ተጠያቂነትን ለማስከበር ማለት ነው። የግምገማ ስርዓት ነው። በሌላ አነጋገር ህዝቡ ያለውን መንግስት የሚገመግምበት ነው። እሺ፣ እንደው እስካሁን ከመለሱልኝ፣ እንግዲህ ህዝቡ አመዛዝኖ የሚፈልገውን መሪ ወይንም የፖለቲካ ፕሮግራም የሚመርጥበት፣ ስልጣን ላይ የቆየውን መንግስት የሚገመግምበት ነው ብለዋል ምርጫ። ከዛ አስቀድሞ ግን አንድ ሀገር ማሟላት ያለበት ቅድመ ሁኔታ ህዝቡ ይሄንን ነጻነት ኖሮት ፍትሐዊ የራሱን ፍላጎት የሚያሟላለት መሪ ለመምረጥ ቅድመ ሁኔታዎች ያስፈልጋሉ። አንድ ሀገር ማሟላት ያለበት። አዎ፣ ብዙ መሟላት ያለባቸው ነገሮች አሉ። ግን ከሁሉ አስቀድሞ ከሁሉ አስቀድሞ በአንድ ሀገር ላይ በስልጣን የሚገኘው ወገን በምርጫ ብሸነፍ ስልጣኔን እለቃለሁ ወይም ስልጣኔን ለመልቀቅ ፈቃደኛ ነኝ ብሎ ያን ፈቃደኝነቱን ማሳየት አለበት። እንዲሁ ለስሙላ ብቻ ምርጫውን አካሂዶ የምርጫውን ውጤት ገደል የሚከተው ከሆነ ምንም ዋጋ የለውም ምርጫ ማካሄዱ እና የመጀመሪያው ቅድመ ሁኔታ ብሸነት ስልጣን እለቃለሁ ብሎ ቁርጠኝነት ማሳየት ነው። ሁለተኛው ደግሞ መሰረታዊ ሁኔታ መሟላት ያለበት በስልጣን ያለው መንግስት ምርጫውን ላለማደናቀፍ ወይም እርሱ በሚፈልገው መንገድ ብቻ ለማስኬድ ያለመፈለግ ቁርጠኝነት ደግሞ ያስፈልጋል። ይኸው ምን ማለት ነው? ምርጫውን በራሱ አመለካከት በእሱም በሚጠቅመው ብቻ መንገድ ለማስኬድ ሲል መራጩን ህዝብ ማስፈራራት፣ ተቃዋሚ ሀይሎችን መከፋፈል፣ ሰላዮች በውስጣቸው እንዲገቡ ለእሱ የሚጠቅሙ ሰላዮች መረጃ እንዲያቀብሉ ሰርጎ ማስገባት፣ ድርጅቶችን ማፈራረት ተቃዋሚ መሪዎችን ማንገላታት፣ እስር ቤት መጨመር፣ ጋዜጠኞችን እንደዚሁ በዚሁ በእስር ቤት ውስጥ ማጎር እና ደግሞ ነጻ ጋዜጣ የሚሆን የቴሌቪዥን ስርጭት አለመኖር፣ ከዚህም በላይ ደግሞ በጠቅላላው ህዝቡ ፍላጎቱን ለማንጸባረቅ የሚችልባቸው ወይም የሚያስችሉት የሲቪልና የፖለቲካ መብቶች መታገድ የመሳሰሉት ችግሮች ባሉበት አገር ምርጫው ፍትሃዊና ትክክለኛ ይሆናል ብሎ ለማሰብ በጣም አስቸጋሪ ነው። ዶክተር አለም እንግዲህ አሁን ገዢ የሆኑ ፓርቲዎች ስልጣን ላይ ያሉ የእኛንም አገር አሁን የሚካሄደውን ምርጫ ከተቃዋሚዎችስ አንጻር ምንድን ነው ማሟላት ያለባቸው? በአንድ ምርጫ ውስጥ እኩል እወዳደራለሁ፣ እሳተፋለሁ፣ ለሕዝቡም አማራጭ ሆናለሁ ብሎ ከመቅረባቸው በፊት ምንድን ነው ተቃዋሚ ፓርቲዎች ማድረግ ያለባቸው? በኛ ሀገር ሁኔታ ስመለከተው በእውነቱ ተቃዋሚ ኃይሎች ከሁሉ አስቀድሞ በመካከላቸው ያለውን ልዩነት ማጥበብ ወይም ማስወገድ የተንዛዛ ልዩ ልዩ የተቃዋሚ ፓርቲ ነኝ በሚል ከመደራጀት ይልቅ በመሰረታዊ ዓላማዎች ተስማምቶ እውነት ይሄን መንግስት በምርጫ አሸንፈን ስልጣን እንይዛለን፣ ሀገሪቱንም በተለየ መልክ እንመራለን የሚሉ ከሆነ ወደ አንድነት ወይንም ደግሞ የተቀራረበ የአሰራር ዘዴ የሚጠይቅ ኮዋሊሽን ስብስብ የመፍጠር ግዴታ ያለባቸው ይመስለኛል። ያ እስካልሆነ ድረስ ምንጊዜም ያለውን መንግስት ከተንኮሉ አንስቶ የሚያስተናክሉ ነገሮችን ከመደቀኑ አንስቶ ማሸነፍ የሚችሉ አይመስለኝም። ለወደፊቱም ቢሆን ማለት ነው። ከዛ እንግዲህ ውጪ አሁን ከዘረዘሯቸው የዲሞክራሲያዊ ምርጫ መስፈርቶች አንጻር በብዙ የአፍሪቃ ሀገሮች የነጻ ምርጫ አስፈጻሚዎች ሚና ለምሳሌ በቅርቡ በናይጄሪያ ቀደም ብሎ በጋና በናሚቢያ፣ ዲሞክራሲያዊ ምርጫ አካሄዱ በሚባሉ የአፍሪቃ ሀገሮች እነኚህ ምርጫ አስፈጻሚዎች የምርጫ ሂደቱን ህዝቡን ሿሚ ሻሪ ባለስልጣን እንዲሆን አስችለውታል። እና ስለ ነጻ የምርጫ አስፈጻሚ ተቋም ምንም ይገልጹልን አለ። በጣም ጥሩ። በሀገራችን የምርጫ ቦርድ ይባላል። የምርጫ አስፈጻሚ ቦርድ ኢትዮጵያም ውስጥ አለ። ሌሎችም ያው ዴሞክራሲያዊ ነን የሚሉ ሀገሮች አሁን የጠቀሻቸው የአፍሪካ መንግስታትም ቢሆኑ እንደዚሁ የመሳሰሉ የምርጫ ቦርዶች አሏቸው። የምርጫ ቦርድ ከሁሉ አስቀድሞ ገለልተኛ በነጻነት የሚሰራ ለአንደኛው ወገን የማያደላ መሆን አለበት። ያለዛ ያው የመንግስት ተቀጥላ ነው የሚሆን ያው እንደ ጦር ሰራዊቱ ወይም እንደሌላ የመንግስት ተቋም ሆኖ የሚታይ አካል ነው ሆኖ የሚቀረው። የምርጫ ቦርድ በኢትዮጵያ ገለልተኛ አይደለም። የሚመረጠው በፓርላማ ነው። ፓርላማው ደግሞ ከአንድ ግለሰብ በስተቀር አምስት መቶ አርባ ስድስቱ ተወካዮች የአንድ ፓርቲ አባሎች ናቸው። ስለዚህ የመረጧቸው ሰዎች የዛ መንግስት ተቀጥላዎች፣ የዛ መንግስት ፍላጎት አስፈጻሚዎች እንጂ በትክክለኛው መንገድ ተቃዋሚዎቹን ለማስተናገድ የሚችሉ በገለልተኛነት ሊሰሩ የሚችሉ መሆን አይችሉም። ይሄ የምርጫ ቦርድ ሲመሰረት አመሰራረቱ የተለያዩ የፖለቲካ ፓርቲዎች የሚወክሏቸው ግለሰቦች ገለልተኞች ወይም ገለልተኛ ሰዎች እነሱ ከሚመርጧቸው ውስጥ ማለት ነው፣ የተጣሩ ግለሰቦች መሆን ይኖርባቸው ነበር። ይህንን እስከዛሬ ድረስ እንዳየ ነው መንግስት አልተቀበለም። ለወደፊቱ ግን ይሄ የምርጫ ቦርድ መስተካከል አለበት። ያ እስካልሆነ ድረስ ምርጫ በየጊዜው ቢደረግም የምርጫ ቦርድ በገለልተኝነት ይሰራል ብሎ ለማመን ለበት ነው። ይሄ መሰረታዊ ነገር ነው። ምክንያቱም ከድርጅቶች ምዝገባ አንስቶ፣ ግለሰቦች ምዝገባ አንስቶ የተፈጠሩትን የምርጫ ካርዶች ሰብስቦ ወደ አንደኛው ማዕከል በየደረጃው መወሰድ አለባቸው። ምክንያቱም ሰንጠረዥ ወጥቶ ይሄ ድርጅት ይሄን ያህል ድምፅ አግኝቷል፣ ያኛው ይሄን አድርጓል ለማለት ተአማኒነት መኖር አለበት። እሺ ዶክተር አለማንተ ገብረስላሴ፣ በኢትዮጵያ መንግስት ስልጣን ላይ ያለው ገዢ ፓርቲና ተቃዋሚ ፓርቲዎች መካከል ደግሞ የአቅም ያለመመጣጠን ያለ ይመስላል። ከዚህ ሁሉ ሲያዩት እንዴት ይገመግሙታል? አሁን ይሄንን መጪውን የኢትዮጵያ ምርጫ የፊታችን እሁድ የሚካሄደውን ምርጫ ውጤቱን እንዴት አድርገው ነው የሚጠብቁት? እንዴት ይጠብቃሉ? ውጤቱን የዚህ ምርጫ ውጤት የታወቀው ከአስራ ዘጠኝ መቶ ዘጠና ሰባት የምርጫ ውጤት በኋላ ነው። ምርጫ ፋይዳ እንዲኖረው ከተፈለገ የመንግስት ፈቃደኝነት ስልጣን ለመልቀቅ ከተሸነፍኩ እለቃለሁ ማለት የማለት ፈቃደኝነት ማሳየት አለበት። ምርጫው አልቋል። በአመዘጋገብ ድርጅቶችን በማፈራረስ በየጊዜው ሰላማዊ ሰልፍ ሲወጡ ሰላማዊ ሰልፈኞችን በማሰር በማንገላታት፣ በመደብደብ መሪዎቻቸውን በማሰር ጋዜጠኞችን በነጻነ ህዝብ ትምህርታዊ ነገር እንዳይሰጡ በማሰር በመሳሰሉት የሁሉም ሁሉ ምርጫው በተፈለገው መንገድ ውጤቱን እንዲያመጣ እና መንግስት ወጥዛ ላይ እንዲቆይ ነው። ዶክተር አለማንተ ገብረስላሴ መንግስታት ምርጫ ዲሞክራሲያዊ እንዲሆን ፍትሐዊ እንዲሆን ሚዛናዊ እንዲሆን ምርጫ ማካሄዱ ከሆነ ለምንድን ነው ምርጫ ማድረግ አስፈላጊ የሚሆንባቸው? ብለው አንዳንድ ሰዎች ጥያቄ ያነሳሉ። ምርጫ የሚያካሄድበት ዋናው ምክንያት በህዝብ ዘንድ ተመርጫለሁ ይሁን ታግኝቻለሁ ብሎ ራሱንም ለማኩራራትና ተቃዋሚውንም የተመረጠውን በህግ የተመረጠውን አካል ለመቃወማት በተለየ መንገድ መቃወም አትችሉም ብሎ ለማስፈራራት ነው ይሄን የሚጠቀምበት ሁለተኛ ለኢንተርናሽናል ኮሚኒቲው ማለት ለዓለም አቀፍ ኮሚኒቲው ለዓለም ባንክ የመሳሰሉ ድርጅቶች እኛ እኮ በህዝብ ዘንድ የተመረጥን ሀይሎች ነን መንግስት ነን ብሎ ለማሳመን ካልሆነ በስተቀር ፋይዳ የለውም። ዶክተር አለማንተ ገብረስላሴ ስላሴ ለረጅም አመታት እዚህ ቨርጂኒያ በሚገኘው የዊሊያም ን ሜሪ ኮሌጅ የህግና የህገ መንግስት ፕሮፌሰር ስለ ጊዜው እጅግ አርጌ አመሰግናለሁ። ዶክተር አለማንተ ገብረስላሴ አሁን በጡረታ ነው የሚገኙት። አድማጮች አመሰግናለሁ። እኔም አመሰግናለሁ። አሁን የፕሮግራም ማሳሰቢያ ይኖረናል። አዲሱ እናስታውስ፣ ቀደም ብለን ያስተዋወቅ ነው ማሳሰቢያ፣ በምርጫው ምክንያት ተጨማሪ የአየር ጊዜ ለአማርኛም፣ ለኦሮምኛውም ለትግርኛውም መሰጠቱ ነው አንዱ። የአማርኛው ቅዳሜ የለም፣ እሁድ ብቻ ነው። የአማርኛው እሁድ ከሰዓት በኋላ በኢትዮጵያ አቆጣጠር ከ10 ተኩል እስከ 11 የሶስት ሰዓቱ የአንድ ሰዓት ዝግጅት እንዳለ ሆኖ እንደተጠበቀ ሆኖ ታዲያ የስርጭት ሞገዱን እናስታውስ በ1619 እና 25 ሜትር ባንዶች ነው። በ1619 እና 25 ሜትር ባንዶች ከመደበኛው 1922 እና 25 ሜትር ባንዶች የተለወጠ መሆኑን ልብ በሉ። 1619 እና 25 ሜትር ባንዶች ከ10 ሰዓት ተኩል እስከ 11 ሰዓት በአማርኛ ይቀርባል። ኦሮምኛና ትግርኛም ደግሞ እንደዚሁ ግማሽ ሰዓት ልክ ነው ይተላለፋል ከ11 ሰዓት እስከ 11 ተኩል በኦሮምኛ ከ12 ሰዓት እስከ 12 ተኩል በትግርኛ እንደወትሮው ታዲያ ከምሽቱ 3 ሰዓት ላይ ደግሞ በአማርኛ ለአንድ ሰዓት እንመጣለን ለማስታወስ የነበረው በየወቅቱ የምናስተላልፍበት የስርጭት ሞገድ 1922 እና 25 ነው ከምሽቱ 3 ሰዓት ላይ አሁን የማጠቃለያ ዜና በአጫጭሩ አሰማለሁ በውከት በታመሰችው በየመን የሚኖሩ አምስት ኢትዮጵያውያን በሳውዲ አረቢያ በሚመራው ህብረት የአየር ጥቃት መገደላቸውን የኢትዮጵያ መንግስት አስታውቋል። ኢትዮጵያውያኑ የመን ውስጥ ለውጭ ዜጎች በተዘጋጀ መጠለያ ካምፕ አቅራቢያ መገደላቸውን ነው ያወሳው። በደረሰን ሌላ ዜና ሳውዲ አረቢያ ትናንት ድሬዳዋ አቅራቢያ በሚገኝ ድንበሯ፣ ይቅርታ አቅራቢያ በሚገኘው ሃይጃ ክፍለ ሀገር ማይዲ ከተማ አንድ ዓለም አቀፍ ረድኤት መስሪያ ቤት ጽሕፈት ቤት ላይ በደረሰ የአዳፍኔና የአየር ድብደባ አምስት ኢትዮጵያውያን መገደላቸውንና ሌሎች አስር ስደተኞች ሰራተኞች መቁሰላቸውን ዘግቧል። ከነገ በስቲያ የሚካሄደው የኢትዮጵያ ምርጫ ዝግጅት በኢትዮጵያውያን ሰብአዊ መብቶች ላይ እየተፈጸሙ ባሉ ጥቅል ተቋማዊ ተቋማዊና የተስፋፉ ረገጣዎች እየታጀበ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ማምሻውን ባወጣው ዘገባ ከሰሰ። አምነስቲ በዚህ መግለጫው የምርጫ ሂደት ሀሳብም በመግለጥ በመደራጀት እና በመሰብሰብ ነጻነት ላይ ጭፍለቃ የተካሄደበት ነው ብሏል። ይህ የጭፍለቃ በህዝብ ጉዳዮች ውስጥ በነጻነትና ያለ ፍርሃት የመሳተፍ መብት የረገጠና መንግስቱ ሁሉንም ነጻነት ተቀባይነት ያላቸውን ተቃውሞች ሁሉ የደቆሰበት ወይም የመታበት ነው ብለዋል የአምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድ ዲሬክተር። የሶማሊያው ጽንፈኛ እስላማዊ ቡድን አልሻባብ ተዋጊዎች ትናንት ሐሙስ ሌሊት በሰሜን ምስራቅ ኬንያ አየር መንገድ ላይ ጥቃት መክፈታቸውን ኬንያ ገለጠች። የኬንያ ጸጥታ ኃይሎች ለአጭር ጊዜ በተካሄደ ውጊያ መክተው የመለሷቸው መሆኑን ባለሥልጣናቱ አስታውቀዋል። ታንዛኒያ የሚገኙ 29 የብሩንዲ ስደተኞች በኮሌራ ወረርሽኝ መሞታቸው ተሰማ። ብሩንዲያውያን ስደተኞች ወደ ታንዛኒያ የኮበለሉት በዚያች ሀገር ያለውን የፖለቲካና የአለመረጋጋት ሁኔታ በመሸሽ ነው። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19 22 እና 25 ሜትር ባንዶች በየቀኑ ከምሽት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። ያስተናገድናቸው አሉላ ከበደና አዲሱ አበበንን ከአቀናበረችን ቴሌላይም ቤክ እንዲሁም ከመሐንዲሱ ጋር ዋና አዘጋጇ ትዝታን ሌሎችንም ባልደረቦቻችንን ጨምረን በዚሁ እንሰናበታለን። ነገ ቅዳሜ ከምሽት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግኛው ስርጭት ይቀጥላል። በእኛ በኩል ሰላም ጠናደሩ።